በ2016 ዓ ም የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ የተደራጀው የአዲስ አበባ ዩኒቨርሲቲ በዛው ዓመት የራሱን የሴኔት ሕግና የአምስት ዓመት ስትራቴጂክ ዕቅድ ማውጣቱን የዩኒቨርሲቲው የኮሚኒኬሽን ጽፈት ቤት ኃላፊ ዶክተር ሳምሶን መኮነን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ተቋሙ ያለበትን አጠቃላይ ቁመና በሚመለከት የዳሰሳ ጥናትና ግምገማ በማድረግም የሚያስተምራቸውን ፕሮግራሞች መከለሱን ገልጸዋል። አዲስ አበባ ዩኒቨርሲቲ ያለው ፕሮግራም በአጠቃላዩ ግምገማ ተካሄደበት። ግምገማ ሲካሄድ መጀመሪያ ራሳቸው ትምህርት ክፍሎች ናቸው ግምገማ ያደረጉ። መርጅ ማድረግ ያለባቸው ፕሮግራሞች አሉ፣ የሚቀላቀሉ ማለት ነው። ባሉበት ደግሞ መቀጠል ያለባቸው ፕሮግራሞች አሉ፣ ለጊዜው ደግሞ እስኪ መቋረጥ ያለባቸው ፕሮግራሞች አሉ ተብሎ አይዴንቲፋይ ተደረገ። በዚህ ሁኔታ ወደ አስራ አራት ፕሮግራሞች እንግዲህ ለጊዜው እንዲቋረጡ ነው የተደረገ። በተደረገው ክለሳ መሰረት እንዲቋረጡ ከተደረጉት አስራ አራት ፕሮግራሞች መካከል ፍልስፍናና የትግርኛ ቋንቋ እንደሚገኙባቸው የተናገሩት ዶክተር ሳምሶን ዋናው ምክንያትም ላለፉት አምስት ዓመታትና ከዚያ በላይ ለሆነ ጊዜ በእነዚህ ፕሮግራሞች ለመማር ያመለከተ ተማሪ አለመኖሩ እንደሆነ ጠቅሰዋል። ላለፉት ለምሳሌ አምስት እና ከዚያ በላይ ዓመታት ምንም ተማሪ አፕላይ ያላደረገበት ተማሪዎች በራሳቸው ያልመረጧቸው ማለት ነው ሰው ተማሪ አልፈለጋቸው ለጊዜው ማቋረጥ አለባቸው ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የመቀለ ዩኒቨርሲቲው መምህር አቶ አብርሃ ሀይለዝጊ በበኩላቸው የአዲስ አበባ ዩኒቨርሲቲ በተለይም የትግርኛ ፕሮግራምን ለማቋረጥ የሰጠው ምክንያት አሳማኝ አይደለም ብለዋል። ወደ ትምህርት ክፍሉ የሚቀላቀሉት ተማሪዎች በዋናነት የሚመጡት ከትግራይ ክልል እንደሆነ የሚናገሩት መምህሩ፣ በተጠቀሱት ዓመታት ደግሞ ክልሉ በቀውሱ ውስጥ እንደነበረ ይታወቃል ይላሉ። አመት አራት አመት ትግራይ የነበረችበት ሁኔታ ይታወቃል። ከትግራይ ጦርነት ላይ ነው የነበረችው። ከትግራይ የሚሄድ ለሌላ ዲፓርትመንት ለትግርኛ ብቻ ሳይሆን ለሌላ ዲፓርትመንቱ ከትግራይ የሚሄድ ተማሪ አልነበረም። ትግርኛ ደግሞ በልዩ በተለየ ሁኔታ ከትግራይ ብቻ ስለሚገባበት ለተከታታይ አመት ተማሪዎች የሚ ስላልገቡበት እንዘጋዋለን የሚለው አሳማኝ ምክንያት አይደለም። ከዘንድሮ ጀምሮ ነው መታየት የነበረበት። የተቋሙ የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን በበኩላቸው ትግርኛን ጨምሮ አስራ አራቱን ፕሮግራሞች ከአምስት ዓመትም ቀድመው የቀበለ አቅማቸው እየቀነሰ መምጣቱን ገልጸው ተማሪ ካልፈለጋቸው ምን ማድረግ ይቻላል ሲሉ ይጠይቃሉ። ለአምስት ዓመት ብቻ እኮ አይደለም ትግረኛ እኮ ስድስተኛ፣ እና ሰባተኛ፣ ስምንተኛ አመት ላይ እነዚህም ፕሮግራሞች አስራ አራቱንም ኮሌክቲቭሊ ስታያቸው እየቀነሰ ሄዱ። በራሱ የከሰመ ነው እንጂ ዩኒቨርስቲው የዘጋው አይደለም፣ ያቋረጠው አይደለም። ስለዚህ የተማሪ ፍላጎት ነው የሌለው። ተማሪ ደግሞ አልማርም ካለ አስገድደም የምታስተምርበት ጊዜ አይደለም። በመቀሌ ዩኒቨርሲቲ የትግርኛ ቋንቋና ስነ ጽሁፍ መምህር የሆኑት አቶ ፈቃዱ ገብረ እግዚአብሔርም ዩኒቨርሲቲዎች የመማር ማስተማር፣ የህብረተሰብ አገልግሎትና የምርምር ተግባራትን ማከናወን የሚሉ ሶስት ተልእኮዎች እንዳሏቸው ገልጸው አንድ ዩኒቨርሲቲ ትምህርት ቤት ብቻ ስላልሆነ ተማሪዎች አላገኘሁም ብሎ ፕሮግራም ሊዘጋ አይገባውም በማለት ሞግተዋል። የአዲስ አበባ ዩኒቨርሲቲም ወደ ትግርኛ የትምህርት ክፍል የሚገቡ ተማሪዎች እንኳን ቢያጣ ፕሮግራሙን ሳያቋርጥ ሌሎቹን አገልግሎቶች መስጠት ይችል ነበር ብለዋል። ከመማርና ማስተማር በተጨማሪ የምርምር ስራዎች እና የህብረተሰብ አገልግሎት የሚባሉ አሉ። የኮሚኒቲ ሰርቪስ ደግሞ በዛ ባሉ የትግራይ ተወላጆች አንዳንድ ስራዎች የኮሚኒቲ ሰርቪስ አገልግሎት ለመስራት ይችሉ ነበር። ትንሽ ተነጋሪ በሀገራቸው ቁጭም ተነጋሪ በሌለበት ጀርመኖች የአንዳንድ ምርምሮች እንዲሰሩበት ብለው ራሳቸው እየተማሩበት ነው ዲፓርትመንት ከፍተዋል። ግዕዝ እንደዛ ባለበት ዓለም ውስጥ አሁን መልኩን መቀየር ሲገባ እንዲሁ ተዘግተው በቃ ያስፈልግም ተብሎ እንዲ በትግራይ ብቻ ታጥሮ እንዲቀር ማድረግ ተነጋሪው አገሪቱ እንደማይመለከተው ምክንያት እንደ መቁጠር ይመለከታል። በአንድ ምክንያት ነው ሊዘጋ የተደረገው፣ እሱን ተማሪዎች የሉበትም በሚል ስለዚህ ሌሎች ተግባሮችን፣ ሌሎች ስራዎችን መፍራት እንደምችል ግምት ውስጥ የገባ አልመሰለኛም በእኔ አስተያየት ማለት ነው። አቶ አብርሃ ሀይለስግም የትግርኛ ፕሮግራም በመቋረጡ በጥናትና ምርምር የሚያጎድለው ነገር ይኖራል ባይ ናቸው። ቋንቋ ማለት የአንድ ማህበረሰብ ማንነት፣ የአንድ ማህበረሰብ ባህል፣ የአንድ ማህበረሰብ መስተጋብር አኗኗር፣ የአንድ ማህበረሰብ አስተሳሰብም ጭምር ስለሆነ አንድ ቋንቋ ሲዘጋ የዚህ ማህበረሰብ ሁለመናውን ጥናት መዝጋት ማለት ነው። ጥናት እንዳይደረግበት ማድረግ ማለት ነው። ተማሪ ልታጣ ትችላለህ። በተለያየ ምክንያት ቅድም እንዳልነው በተጨባጭ ምክንያት ተማሪ አዲስ ዩኒቨርሲቲ ሂደ የሚማር ከትግራይ የሚሄድ ተማሪ ታጥቶ ሊሆን ይችላል። ግን የትግራይ ባህል፣ የትግራይ አስተሳሰብ ፍልስፍና፣ የማህበረሰብ ፍልስፍና፣ አኗኗሩ፣ የፎክሎሩ፣ የባህል ጥናቱ ለማጥናት ማን ማን ከለከለ? ለመዝጋት ለምን ለምን ተራራ ጥቅስ የሚለው ስታነሳ ነው እኮ ሌላ ጥያቄ የሚጭርብህ ነው ምልህ ዶክተር ሳምሶን በበኩላቸው አንድ የከፍተኛ ትምህርት ተቋም ከጊዜው ጋራ መራመድ አለበት ፍላጎትን መሰረት ያደረገ ስራም ማከናወን ይጠበቅበታል ይሉና ከዚህ አመት ጀምሮ የሚቋረጡት አስራ አራቱም ፕሮግራሞች ወደፊት ፍላጎቱ ከመጣና ተማሪዎችን ማግኘት ከተቻለ ውሳኔው ዳግም የሚታይበት ዕድል እንደሚኖር ገልጸዋል ታዛቁ አይደለም ባይሰሩ ለጊዜው ተቋረጡ ነው ለጊዜው አዎ ናቁት ካለ ተማሪ ካለ ፕላይ የሚያደርግ ተማሪ ካለ ኮንሲደር የሚደረግበት እድል ይኖራል። የትግርኛ ፕሮግራም በአዲስ አበባ ዩኒቨርሲቲ በሁለተኛ ትምህርትነት ወይም በማይነር ደረጃ መሰጠት የጀመረው በሺህ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት ሲሆን በዋና ትምህርትነት ወይም በሜጀር ደረጃ ደግሞ በሺህ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት መሰጠት እንደጀመረ ለማወቅ ተችለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።